ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እነኸውም የፖፕ ፍራንሲስ ሞትን ተከትሎ በአውስትራሊያ ባንዲራዎች በግማሽ እንዲውለበለቡ ጠቅላይ ሚኒስትር አንቶኒ አልቤኔዚ ተናገሩ። አውስትራሊያ ለቅድመ ምርጫ የተመዘገቡ በአውስትራሊያ ለቅድመ ምርጫ የተመዘገቡ ከዛሬ ጀምሮ መምረጥ ይችላሉ ተባለ። ሐማስ አግቶ የያዛቸውን እስራኤላውያን እንዲለቅ አዲሱ በእስራኤል የአሜሪካን አምባሳደር ጠየቁ። የሚሉት ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። ፖፕ ፍራንሲስ በውልደት ስማቸው ጆርጅ ማሪዮ በርጎግሊዮ ባጋጠማቸው የልብ ስራውን ማቆም ሳቢያ ከዚህ ዓለም በ88 ዓመታቸው በሞት ተለዩ። ይህ የሆነውም የመጨረሻውን የፋሲካ በዓል መልእክታቸውን ከቅዱስ ጴጥሮስ በሲሊካ በረንዳ ላይ ካስተላለፉ ከአንድ ቀን በኋላ ነው። የፖፕ ፍራንሲስ የትውልድ ከተማ በሆነችው ቦይኖስ አይረስ አርጀንቲና በርካታ የጎዳና ላይ ተዳዳሪዎች ባንድ ላይ በመሰባሰብ ሐዘናቸውን እየገለጹ ይገኛሉ። ፖፕ ፍራንሲስ ቄስ በነበሩ ጊዜም ለጎዳና ተዳዳሪዎችና ድሆች የተለየ ቅርበት እንደነበራቸውም ፋዘር ሎሬንዞ ዲ ቨርዲያ የባሲሊካ ቅድስት ማርያም ቤተ ክርስቲያን አገልጋይ ተናግረዋል። አውስትራሊያውያን በበኩላቸው ፖፕ ፍራንሲስ ለድሆችና መድብ ለባህል ላላቸው ሕዝቦች ያላቸውን ፍቅር አስታውሰዋል። ጠቅላይ ሚኒስትር አንቶኒ አልባኒዚ ለጳጳሱ ከበሬታ ለመስጠት ባንዲራዎች በግማሽ ሆነው እንዲውለበለቡም ማዘዋል። ይህ በእንዲህ እንዳለ የካቶሊክ አብያተ ክርስቲያናት የዘጠኝ ቀናት የሐዘን ጊዜያት አውጀዋል። የቫቲካን ቃል አቀባይ እንደ ተናገሩት አስክሬናቸውም ወደ ሴንት ፒተር ባሲሊካ ረቡዕ ማለዳ የሚሄድ ሲሆን አማንያኑም በዚያው ከበሬታቸውንና ሐዘናቸውን እንደሚያደርሱም ይጠበቃል ብለዋል። በአውስትራሊያ ለቅድመ ምርጫ የተመዘገቡ ከዛሬ ጀምሮ መምረጥ የሚችሉ ሲሆን የመጨረሻውም ምርጫ ቀን በሜይ 3 ይሆናል። የተቃዋሚው ቡድን መከላከያን በተመለከተ የሚገባው አንድ ቃል እንዳለ እስካሁንም እየተጠበቀ ይገኛል። ከዚህ በተጨማሪም የመንግስትን የደሞዝ ክፍያን መቀነስ በተመለከተ አርባ ሺህ የሚሆኑ የመንግስት ሰራተኞችን ሊቀንስ ይችላል የሚለው እቅድ አሁንም የመጨረሻ ውሳኔ አልተሰጠበትም። ይህ በእንዲህ እንዳለ የተቃዋሚው መሪ ፒተር ዳተን በየዓመቱ ወላጆችን ለማስመጣት የሚመለከተው የቪዛ ኮታ መጠንን እንደማይቀንሱም ተናግረዋል። የሌበር መንግስት ስልጣን ከያዘ ጀምሮ የወላጆች ቪዛ ወይም ፓረንት ቪዛ ማመልከቻ ቁጥር ከ120 ሺ ወደ 150 ሺ እንደጨመረም ተነግሯል። ጠቅላይ ሚኒስትር አንቶኒ አልባኒዚ በበኩላቸው አውስትራሊያውያን ምንም አይነት ጥቅማ ጥቅሞችን የማያገኙ እናትና አባቶቻቸውን እዚህ እንዲመጡ እንደማይፈልጉ ማወቅ ይኖርብናል ብለዋል። በአንጻሩ የተቃዋሚው ፓርቲ የቋሚ መኖሪያ ቪዛ አመልካቾችን ቁጥር በ25 በመቶ እንደሚቀንስ ተናግሯል። አዲሱ በእስራኤል የአሜሪካ አምባሳደር የተቀሩትን እስራኤላውያን ታጋቾች እንዲለቅ የቀረበለትን ጥሪ እንዲቀበል ጠየቁ። እስራኤል ከማርች ወር ጀምሮ ወደ ጦርነቱ ስፍራ የእርዳታ ምግብ እንዳይደርስ ማገዷም ይታወሳል። አምባሳደር ማይክ ሀክቤ በቪዲዮ ባስተላለፉት መልእክት ሀማስ ስምምነቱን እንዲፈርም ጥሪ ያቀርቡ ሲሆን በውጤቱም የምግብ እርዳታን በአፋጣኝ ለሚያስፈልጋቸው ዜጎች ማድረስ እንችላለን። ይህ ሲሆንም የታገቱ ሰዎች ይለቀቃሉ። ለእኛ አፋጣኝ ጉዳያችን ነው ሲሉም ገልጸዋል። ይህ በእንዲህ እንዳለ የፍልስጤም ከፍተኛ ባለስልጣናት በኳታርና ግብጽ ሸምጋይነት በጋዛ ያለው ጦርነት እንዲቆም ለአዲስ ስምምነት መቀመጣቸውንም ቢቢሲ ዘግቧል። ወደ አየር ትንበያ ዜናችን ስናልፍ በዛሬው ሁለት ፐርስ፣ ዝናባማ ሰላሳ ዲግሪ ሴንቲግሬድ። አደላይድ፣ በከፊል ደመናማ 21 ሜልበርን፣ ዝናብ ይኖራል፣ 19 ዲግሪ ሴንቲግሬድ። ሆባርት፣ ተመሳሳይ የአየር ጸባይ ይኖራል፣ 18 ዲግሪ ሴንቲግሬድ። ካምብራ፣ ዝናብ ይጥላል፣ 22 ወሎንጎግ፣ ዝናባማ 22 ሲድኒ፣ እንዲሁ ዝናብ ይጥላል፣ 24 ዲግሪ ሴንቲግሬድ። ኒውካስል፣ ዝናባማ 23 ብሪዝበን፣ ፀሐያማ ሀያ ሰባት ኬንስ በከፊል ደመናማ 30 ዲግሪ ሴንቲግሬድ። ዳርዊን በአብዛኛው ፀሐያማ ይሆናል 34 ዲግሪ ሴንቲግሬድ ይጠበቃል። በመዲናችን አዲስ አበባም ከፍተኛው 25 ዝቅተኛው 13 ዲግሪ ሴንቲግሬድ ይጠበቃል። ወደ ውጭ ምንዛሬ ዜና ስናልፍ አንድ የአውስትራሊያ ዶላር 85 የኢትዮጵያ ብር፣ አንድ የአሜሪካ ዶላር 132 የኢትዮጵያ ብር፣ እንዲሁም አንድ ዩሮ 153 የኢትዮጵያ ብር ተመንዝሯል። የቀኑ ዜና በዚሁ አበቃ።